ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የምትተላለፍላችሁ ስርጭት ጀመረ። የተከበራችሁ የክርስትና ምእመናን እንኳን ለብርሃነ ትንሣኤው አደረሳችሁ። አርባ ገና አርባ ገጣ ተፈትኖ ተፈጠረው ሰቶ ተወቅቦ ተሰቅሎ ያደ የአባቶችን ቡራኬ ይዘናል ዛሬም በአሉን ስናከብር በአሮጌ እርሾ በክፉ ሀሳብ በመጣላት በዘረኝነት ነፍስ በመግደል ሰዎችን በማሰደድ በጥላቻና በስድብ ሊሆን አይገባውም ዛሬ በሀገራችን ላይ ያለ ትልቁ የትውልዱ ፈተና ሆኖ የምንመለከተው ይህ መለያየት ይህ በጎጥ መከፋፈል እጅግ በጣም እግዚአብሔርን ደስ ከማያሰኝ ነው የሞተልን አምላክ ለፍቅር ነው ለሀገራችን ኢትዮጵያ ብዙ አለመረጋጋቶች በሚታዩበት ሰዓት ስላለን የኔ ምኞት እውነተኛ ሰላምና እርቅ እንዲሰፍን ሁላችንም መጸለይ፣ የሁላችንም ተሳትፎ ወሳኝ ነው። ከመቼውም ጊዜ ይልቅ አሁን ለእኛ ለኢትዮጵያውያን ይህ የአሁኑ ፋሲካ ትርጉም ያለው ፋሲካ እንዲሆን ሁላችንም በጌታችን በኢየሱስ ክርስቶስ ይተሰጠንን የትንሣኤ ኃይል የፍቅር የአንድነት ኃይል አጥብቀን እንድንይዝና ለሕዝባችንና ለምድራችን ይህንን የሰላም ረድኤት እንድናዳርስ ማሳሰብ እፈልጋለሁ። እናስደምጣችኋለን። እሁድ ሚያዝያ 20 2011 ዓ.ም። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብረናቸው የምናመሻው ጽዮን ግርማና ጤና ይስጥልኝ። እኔም ሰሎሞን አባተ ነኝ። የኢትዮጵያ ፌዴራላዊ ዲሞክራሲያዊት ሪፐብሊክ የመጀመሪያው ፕሬዚዳንት ዶክተር ነጋሶ ጊዳዳ ከትላንት በስቲያ አርፈዋል። እኔ የምፈራው ኢትዮጵያን ናሽናሊዝም እና ኤትኒክ ቤዝድ ናሽናሊዝም አለ እነዚህ ሁለቱ ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው ኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው። የኢትዮጵያዊነት ስሜት ጥሩ ነው። አደሴም ታይም የማንኛው ጉዳይን መከላከልም አለ መብት እንዳይጣል ስቲውን ቢኖር ለራሴ ብሄድ መሥራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም። አሁን ሥራ ላይ ያለውን የኢፌዴሪ ሕገ መንግሥት ያጸደቀው ጉባኤ ሰብሳቢ የነበሩት ዶክተር ነጋሶ የገዢው ግንባር አባል እንዲሁም የአባል ድርጅቱ ኦህዴድ ዛሬ ኦዴፓ ከዚያም በወቅቱ የግንባሩ ሊቀመንበር በነበሩት መለስ ዜናዊና በርሳቸው መካከል በአደባባይ ከተፈጠረ አለመግባባትና እሰጥ አገባ በኋላ ባለመስማማት ሲለያዩ ተቃዋሚውን አንድነት ለዲሞክራሲና ለፍትህ ፓርቲን ተቀላቅለው መሪውም ሆነው አገልግለዋል። ከነሐሴ አጋማሽ ሺ ዘጠኝ መቶ ሰማኒያ ሰባት አመተ ምህረት እስከ መስከረም መጨረሻ ሺ ዘጠኝ መቶ ዘጠና አራት አመተ ምህረት የኢፌድሬ ፕሬዚዳንት ሆነው አገልግለዋል። ዶክተር ነጋሶ የታሪክ ምሁርና አስተማሪም ነበሩ። በወለጋ ጠቅላይ ግዛት ደንቢዶሎ ውስጥ ጳጉሜ 3 1935 ዓ ም ተወልደው በ76 ዓመት ዕድሜያቸው ያረፉት ፕሬዚደንት ነጋሶ ጊዳዳ በመንግሥታዊ የአሸኛኘት ሥነ ሥርዐት እንደሚሰናበቱ የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ተጨማሪ ዘገባዎችን በተከታታይ ቀናት እናቀርባለን። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለምሽቱ ስርጭት ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። በሀገር ውስጥና በውጭ ሀገር የሚኖሩ የባህር ዳር ከተማ ወጣቶች ጧሪና ደጋፊ ለሌላቸው አቅመ ደካማ አረጋውያን ባህሉን አብረው እንዲያሳልፉ አድርገዋል። ስጋም አከፋፍለዋል። አስቴር ምስጋናው ተጨማሪ አላት። ወይዘሮ አበሮ ካሴ እድሜያቸው ከሰባ ዓመት በላይ የሚገመት የእድሜ ባለጠጋ አዛውንት ናቸው። ሰባት ልጆች ወልደው አንድ ልጅ ሲቀር ሁሉም ሞተዋል። ዛሬ ጧሪና ደጋፊ እንደሌላቸው

እኔ ደስ የሚለኝ በአሁኑ ጊዜ ወጣት ነኝ አላለም ሃይምሮ ነው የሚያረዳና በወጣትነቶች አይደለም። ሃይምሮ ያላቸው ወጣቶች ዛሬ እንዴት አድርገው እየረዱ እንደመሰለሽ ያለ እንደ ወይዘሮ አበሩ ያሉ አንድ መቶ ዘጠኝ ጧሪና ደጋፊ የሌላቸው አረጋውያን ናቸው። ዛሬ የትንሣኤ በዓልን ምክንያት በማድረግ የቅርጫት ስጋ የታደላቸው ጉልበት ያላቸው በዓሉ በጋራ ወደሚከበርበት ቦታ በመምጣት ስቀውና ተጫውተው ቁርስ ቀምሰው ስጋቸውን ይዘው ይሄዳሉ። ለመምጣት አቅም ለሌላቸው አረጋውያን ደግሞ እንደ ወጣት ማሩ ያሉ በጎ አድራጊ ወጣቶች በየቤታቸው ስጋቸውን ይዘውላቸው ይሄዳሉ። እዚህ ቤት ማማ ታድፌ እንደምን አሉ። እንኳን አደረሰዎት። ያው ዛሬ በዓሉን አስመልክቶ የሁልጊዜ እንደምንመጣ ያው ቅርጫ ስጋ ይዘን ልዎት መጥን እንኳን አደረሰዎት ለማለት ነው። የመጣ የመጣ ሰው ሁላ መዳንያል ይስጥልኝ ከእናንተ ላይ ነው ሁላ። ይህንን የበጎ አድራጎት ስራ የሚያከናውነው ደግሞ ፋና የህፃናትና ማህበረሰብ ልማት ማህበር የሚል ስያሜ የተሰጠው በውጭ ሀገርና በሀገር ውስጥ የሚኖሩ የባህር ዳር ከተማ ወጣቶች ናቸው። በሀገራችን ለዘመናት አብሮ የኖረውን የመረዳዳትና አብሮ የመብላት ባህል እንዳይረሳ ለማድረግ ነው የበጎ አድራጎት ስራውን እየሰራን ያለነው ይላል አስተባባሪው አቶ ዳኛቸው ደርሶ። ዛሬ እዚህ እንደምታያቸው በአካል የመጡ ወደ ሰባ ስምንት የሚጠጉ አረጋያን አሉ። አራት ወልደው አራት የቀበሩ አምስት አምስት ወልደው አምስት የቀበሩ ናቸው። ቀሪዎቹ ደግሞ ቤት ላይ አልጋ ላይ ጤና አጠው የተቀመጡ አረጋያን አሉ። እንዳየሽው ዱለት ነገር እዚህ ተዘጋጅቶ ይበላሉ፣ ይጠጣሉ። ቡናው ተፈልቶ በአሉ ነ ላይ ያሳልፋሉ። እንደገና ከስምንት ኪሎ እስከ አስር ኪሎ የሚደርስ ደግሞ ቅርጫ ስጋ በአመት ሶስቴ ነው የምናከናውነው። ትናንትና ለእስልምና ተከታዮች ዶሮ ቤት ለቤት እየዞርነ ለአስራ አንድ ለሚጠጉ እስልምና ተከታዮች ዶሮ ቤት ለቤት ይሰጠናል። በዓላትን ብቻ ጠብቆ የሚሰራ ስራ ግን አይደለም። የባህር ዳር ከተማ ወጣቶችን በማስተባበር አንድ ሰው አንድ አረጋውያን አንድ ሰው አንድ አረጋውያን እንዲይዝ በማድረግ ድሮ የነበረውን ባህላችንን፣ የጡት ልጅ የጡት እናት የጡት አባት እየተባለ የነበረውን ባህላችንን የመለስ ነው እና ለደረቅ እንጀራ መግዣ የሚሆን በየወሩ አራት አራት መቶ ብር ለእያንዳንዳቸው ያገኛሉ። አንድ መቶ ዘጠኝ አረጋውያን አሉን ጠቅላላ። በዛሬው አረጋውያንን የመደገፍ ስነስርዓት ላይ የባህር ዳር ከተማ ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር አስቴር ከባህር ዳር ገበያዎች ተጨማሪ ቃለምልልሶችንም አድርጋለች። ከሰሞኑ በንግድና ምጣኔ ሀብት ዝግጅት ትመለሳለች። ከሌሎችም አካባቢዎች የተጠናቀሩ ዘገባዎች አሉ በዚህ ምሽት የምናቀርባቸው። በሊቢያ ዋና ከተማ ትሪፖሊ ላይ ባለፈው ሌሊት የአየር ጥቃት ተካሂዶባታል። በድሮኖች የታጀበው ጥቃት የተፈጸመው የአፈንጋጩ ጀኔራል ታማኝ ኃይሎች ከተማይቱን ለመቆጣጠር እየገፉ ባሉበት ወቅት ነው የድብደባው አላማ ድብደባው ኢላማ ያደረገው የአይሮፕላን ጣቢያውን አካባቢ መሆኑን እና በጥቃቱ አንድ ሰው መገደሉ መረጋገጡን እዚያ ያለችው ሪፖርተራችን ሄተር ምርዶክ ዘግባለች። የከበደው የውቅያኖስ ማዕበል ኬኔት ደቡብ ምስራቃዊ የአፍሪካን የህንድ ውቅያኖስ ዳርቻዎች ክፉኛ እየመታ ባለባቸው በእነዚህ ቀናት ሰው ራሱን ከብረቱ ጎርፎች አደጋ ለመጠበቅ ከፍ ወዳሉ አካባቢዎች እንዲሸሽ ባለሥልጣናቱ እያሳሰቡ ነው። ማዕበል ኬኔት እስካሁን የአምስት ሰው ሕይወት ማጥፋቱን ጠቅላይ ሚኒስትሩ ካርሎሽ ዶሮሳሪዮ አስታውቀዋል። አካባቢው በእንዲህ አይነት የከበደ ማዕበል ሲመታ በስድስት ሳምንታት ውስጥ ለሁለተኛ ጊዜ መሆኑ ነው። ዩናይትድ ስቴትስ ካሊፎርኒያ ግዛት ውስጥ በምትገኘው ፓዌይ ከተማ በአንድ የአይሁድ ምኵራብ ላይ ተኩስ ከፍቶ አንድ ሰው ገድሏል፣ ሌሎች ሶስት ሰዎችን አቁስሏል የተባለን የ19 ዓመት ዕድሜው ላይ ያለ ተማሪ ፖሊስ በቁጥጥር ስር አውሏል። ክቡራትና ክቡራን አድማጮች የዜናው ሰዓት አበቃ። ለቀሪ ዝግጅቶች አብራችሁን ቆዩ። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በአስራ ዘጠኝ ሜትር ባንድ በአስራ አምስት ሺ ስድስት መቶ ስልሳ ኪሎ ሄርት በሀያ አምስት ሜትር ባንድ በአስራ አንድ ሺ ስድስት መቶ አስር እና በአስራ አንድ ሺ ሰባት መቶ ሀያ ኪሎ ሄርት እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዚያ ስድስት ሁለት ሺ አስራ አንድ አመተ ምህረት ምሽት ፕሮግራም ነው። አማን አማን አማን ይሁን ይሁን አማን ቸሪያ አማን ይሁን። የዳዊት ጽጌ መልካም ምኞት ነው። ለምሳሌ ከላይ ተሸምኖ ሰማያችን ለብሷል፣ በአንዴ እንደ ጃኖ የቢጫ ወርቃግህ የእግዚአብሔር ስጦታ ሰንደቅ ዓላማሽ ከፋዲዩ በልታ እኛም ተጋርተነዋል። ሰሞኑን ንጉዬ እንግዶች ነበሩ። ፋሲካ ማለት እግዚአብሔር ለእኛ መስቀል የተሰቅለው እና የሞተልን ቀን እናከብራለን። ፋሲካ እግዚአብሔር ሁለተኛ ላይፍን እንደሰጠን እና እሱ ለእኛ ብሎ ደግሞ እንደሞተል እና ከሶስት ቀን በኋላ እንደተነሳቃል። ስለ ፋሲካ ምን ታውቂያለሽ ለመሆኑ ትንቢት Our Father art in heaven hallowed be thy name thy kingdom come ye gifta hail sigaless <laughs> and i alengena medusetemola fegitamiska ana kanke ko no enari be jala atamiti ከንኬኩኖ ዋ ስለ በዓሉ ብዙ ያውቃሉ። ቅርባቸው ባገኙት ቋንቋና አገላለጽ ሁሉ አጫውተውናል። እናካፍላችኋለን አንድን ብዙ በስልክ ካኖራችኋቸው የበዓል የመልካም ምኞት መልእክቶቻችሁ አንድ ሁለቱን እናሰማችሁ። አሎ፣ ጤና ይስጥልኝ። ቪኦኤች እንደምን እንከርማችኋል? እኔ ከመሀል አውሮፓ አካባቢ ነው መደውለው መደውለውም ለዶክተር አብይ ለፕሬዚደንት ለማ መገርሳ እንዲሁም ለእነሱ ግሩፕ ለሆኑት ሁሉ እንኳን ደስ አላችሁ፣ እንኳን አደረሳችሁ። በስራችሁ ሁሉ ኮርተናል። በስራችሁ ሁሉ በጣም ተደንቀናል። ይሄ ሁሉ ፈተና፣ ይሄ ሁሉ ጋሬጣ በተጋረጠበት ውስጥ የሰራችሁት ስራ እጅግ እጅግ እጅግ በጣም መልካም ስለሆነ ኢትዮጵያውያን ኮርተንባችኋል። እግዚአብሔር ይስጣችሁ ይባርካችሁ ለማለት ነው። አመሰግናለሁ። መልካም ጊዜ ሎ ቪዎች ጤና ስትልኝ፣ እንደምናችሁ ደናናችሁ ወይ በቃ እኔ እንኳን አደረሳችሁ የሚለው መልእክት ለማስተላለፍ ነው። ካቻፓ ኮፊ ዘ ሎስ አንጀለስ ይባላለኝ ለመላው የኢትዮጵያ ቡና ደጋፊዎች እንኳን አደረሳችሁ በሉልኝ ባካችሁ። ካቻፓ ኮፊ ዘ ሎስ አንጀለስ ከሎስ አንጀለስ ከተማ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዘጌት ብለን ሌሎችም መልእክቶቻችሁን እናቀርባለን። መሰንበቻው የምስጋና የጸሎትም ነበርና ዛሬም በአሉ ነውና esquemas ganan Nasama. Te de

አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲ እና የአካባቢዋ ሀገረ ስብከት ሊቀጳጳስ። በስመ አብ ወወልድ በመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ ሙታን ክርስቶስ ከሙታን ተለይቶ ተነሳ። በሀገራችን ኢትዮጵያና በውጩም ዓለም ያላችሁ ክርስቲያኖች ኢትዮጵያውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም እና በጤና ጠብቆ አደረሳችሁ። ትንሣኤ ማለት በነፍስ ብቻ ሳይሆን በነፍስም በስጋም መነሳት ማለት ነው። ይህ የትንሣኤ በዓል ለእኛ ለክርስቲያኖች ከበዓላት ሁሉ የመጨረሻው ታላቁ በዓላችን ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል ነውና ነው የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ስናስብ የእሱ መነሳት እኛም በእሱ አማካኝነት ትንሣኤ እንዳለን ያመ ስለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ አስራ አምስት ሀያ ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ስለዚህ መድኃኒታችን ኢየሱስ ክርስቶስ የሙታን በኩር ሆኖ ተነስቷል፣ ስለ ሁላችን ሞቶልናል። ቅዱስ ጳውሎስ እንዲሁ በሁለተኛ ቆሮንቶስ ምዕራፍ አምስት ላይ አንዱ ስለሁሉ ሁሉ ሞተ ይላል። ስለዚህ ለሁላችን የሞተው መድኃኒታችን ኢየሱስ ክርስቶስ እኛን ስለወደደን ነው። ያስገደደው ሌላ ኃይል ኖሮ ሳይሆን ፍቅር ብቻ ነበረ። የሰው ልጆችን እንዲሁ በነፃው ስለወደደን ስላፈቀረን መድኃኒታችን ኢየሱስ ክርስቶስ ሞተልን። እኛ ልንቀጣ የሰው ልጆች ሲገባን በእኛ ላይ ያለውን እዳና በደል ሁሉ እሱ ስለኛ ተሸከመልን። ስለዚህ ነው ነቢያት በየዘመናቸው የተናገሩት። ኢሳያስን በሀምሳ ሶስተኛው ምዕራፍ ላይ በሱ ቁስል እኛ ተፈወስን ይላል። ስለዚህ ክርስቶስ ሞቶ የእኛን ዘላለማዊ ሞት አጠፋልን። ክርስቶስ ሞትን ድል አድርጎ ተነስቶ እኛም ነገ በእሱ እንደምንነሳ ነግሮናል፣ አስተምሮናል። ስለዚህ የተወደዳችሁ ኢትዮጵያውያን ወገኖቼ ይህንን በዓል ስናከብር አሁንም ቅዱስ ጳውሎስ እንደተናገረው ይህን በዓል ፋሲካችን ክርስቶስ ታርዶልናል ይላል አንደኛ ቆሮንቶስ ምዕራፍ አምስት ላይ እና ይህንን በዓል ሲያደርጉ የቀደሙት እስራኤላውያን ያልቦካ ቂጣ እየበሉ በዓሉን ያስቡት ያከብሩት ነበረ። እኛ ግን ይህ ፋሲካችን ከሞት ወደ ሕይወት ከባርነት ነፃነት የወጣንበት አማናዊ ፋሲካችን ኢየሱስ ክርስቶስ ስለ እኛ የታረደበት ነው። ስለዚህ ይህንን በዓል ስናከብር በአሮጌ እርሾ በግፍ በክፋት እንዳናከብረው ሐዋርያው ያዘናል። ስለዚህ ኢትዮጵያውያን ይህንን በዓላችንን ስናከብር እኛም ዛሬ ማሰብ ያለብን ኢየሱስ ክርስቶስ ለእኛ ፍቅር ሲል የተቀበለውን መከራና የከፈለውን መስዋዕትነት ልናስብ ይገባናል። ስለዚህ ዛሬም ለእኛ ትንሣኤ ልቦና ያስፈልገናል። ዛሬም በዓሉን ስናከብር በአሮጌ እርሾ፣ በክፉ ሀሳብ፣ በመጣላት፣ በዘረኝነት፣ ነፍስ በመግደል፣ ሰዎችን በማሰደድ፣ በጥላቻና በስድብ ሊሆን አይገባውም። ዛሬ በሀገራችን ላይ ያለ ትልቁ የትውልዱ ፈተና ሆኖ የምንመለከተው ይህ መለያየት ይህ በጎጥ መከፋፈል እጅግ በጣም እግዚአብሔርን ደስ ከማያሰኘው የሞተልን አምላክ ለፍቅር ነው። ስለዚህ እኛ ዘረኞች ከሆን እኛ የምንለያየው ከሆንም የመድኃኒታችን ኢየሱስ ክርስቶስን የማዳኑን ስራ አለመቀበል ማለት ነው፤ እናሳዝነዋለን። ስለዚህ ሁላችንም ወደ ነፍሳችን ልንመለስ ይገባናል፣ በንስሐ ልንመለስ ይገባናል። ሀገራችን ኢትዮጵያ የብዙ ብሔር ብሔረሰብ አገር ናት። እኛ ኢትዮጵያውያን የብዙ ቋንቋ ባለ ሀብቶች ነን። ይህ ደግሞ መግባቢያችን፣ መፋቀሪያችን፣ ሀብታችን እንጂ እርስ በርሳችን የምንገፋፋበት ሊሆን አይገባም። ስለዚህ የተገኘውን ሰላም ሁላችንም በዚህ በሰላም ውስጥ መጠቀም የምንችለው በፍቅር ስንኖርና፣ ስንረዳዳ፣ ስንተሳሰብ ነው። ስለዚህ አሁንም በሀገራችን ኢትዮጵያ ላይ ያለውን ፈተናውን፣ መለያየቱን፣ አለመግባባትን ሁሉ እሱ መድኃኒታችን ኢየሱስ ክርስቶስ እንደዚያ እንደ መቃብሩ ድንጋይ ከላያችን ላይ ከሀገራችን ላይ ያንከባልልን። ፍቅር ያስፈልገናል። ወደ መስቀሉ ስንመለከት ወደ ጌታ መቃብር ስንመለከት የምንማረው ፍቅርን ነው፣ ህብረትን ነው፣ መረዳዳትን ነው እና ስለዚህ ማንም አንተ ከየትነ ሳንባባል በኢትዮጵያዊነታችን በእምነታችን ተፋቅረን ሁሉም ኢትዮጵያውያን ክርስቲያኑም ሙስሊሙም ሌላውም ሁሉ በፍቅር እየኖረባት ለብዙ ሺህ ዘመናት የኖረች ቅድስት ሀገር ናትና ወደ ቀደመ ክብሯ ልንመልሳት ይገባናል። ስለዚህ አሁን ያለውም ወጣቱም ሌላውም ሁሉ በማስተዋል ስለ ሀገራችን የሚጠቅመውን ነገር ልናደርግ ይገባናል። ስለዚህ በዚህ በዓል አጋጣሚ የማስተላለፈው መልእክት እርስ በርሳችን ተፋቅረን የሞተልንን አምላክ የተሰቀለልን አምላክ እያሰብን እኛም እርስ በርሳችን በፍቅር እንድንኖር ያስፈልጋል። በመረዳዳት እንድንኖር ያስፈልጋል። በአንደኛ ዮሐንስ ሁለት ዘጠኝ ላይ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይለናል። እና ስለዚህ ከጨለማ ሕይወት ወጥተን የብርሃኑ ተካፋዮች እንድንሆን ከወንድማችን ጥላቻ፣ ከሰዎች ጥላቻ እንድንርቅ ያስፈልገናል እና እግዚአብሔርን በዓል የበረከት የሰላም የአንድነት በዓል ያድርግልን። ለሀገራችን ሰላም ለሕዝባችን ፍቅርን ያደልልን። የእመቤታችን ረድኤቷ በረከቷ አማላጅነቷ ከሁላችን ጋራ ይሁን። እግዚአብሔር ለከርሞ በህይወት በጤንነት ጠብቆ ያድርሰን። በዚሁ በጾም ውስጥ በተለያዩ ጊዜያት በሀገራችን በተለያዩ ፈተናዎች ብዙ ወገኖቻችን በሞት አተናል። እግዚአብሔር ነፍሶቻቸውን ይማርልን። ከቤት ከንብረታቸው የተፈናቀሉትንም ደግሞ ወደ የበአታቸው ወደ የቀያቸው በሰላም ይመልስልን። እግዚአብሔር ፍቅርን እንደሸማ ያላብሰን። አሜን። አባ አባይነ ፍራንሷ በዋሽንግተን የኪዳነ ምህረት ካቶሊካዊች ቤተ ክርስቲያን ቆሞስ ለካቶሊካውያንና ለክርስትና እምነት ተከታዮች እንኳን ለሁለት ሺ አስራ አንድ አመተ ምህረት ለጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ከአዳምና ከህዋን ዘመን ጀምሮ የሰው ልጆች ከአምላካቸው ተለይተው ለብዙ ዘመናት በኃጢአት በሞት ጥላ ስር ይኖሩ ነበር። ትንሣኤ ክርስቶስ ደርሶ እግዚአብሔር አምላካችን ዓለምን እጅግ በመውደዱ እኛንም ስለወደደን አንድያ ልጁን ጌታ ኢየሱስ ክርስቶስ በመስቀል ላይ ለሞት አሳልፎ ሰጠ። ከእርሱ ጋር፣ ከአምላክ ጋር አስታረቀን። ጌታም ኢየሱስ ኃጢአትንና ሞትን አሸንፎ ከሙታን ተነሳ። ሰላሙንና ጸጋውን ደህንነቱንም አጎናጸፈን። እንዲሁም ለሀገራችን ኢትዮጵያ ብዙ አለመረጋጋቶች በሚታዩበት ሰዓት ስላለን የኔ ምኞት እውነተኛ ሰላምና እርቅ እንዲሰፍን ሁላችንም መጸለይ የሁላችንም ተሳትፎ ወሳኝ ነው። ኢትዮጵያ ለሁላችንም የምትበቃ ሀገር ናት። አንዱ ለሌላው ያስፈልጋል አንዱ ጎሳ ለሌላው ጎሳ በወንድማማችነት አስፈላጊ ነው። ስለዚህ ህዝቦቿ ጠንክረው ሲሰሩ፣ ሲተባበሩ ሀገራችን ታድጋለች። ፍትህ፣ እኩልነት፣ አንድነት የሰፈነባት ሁላችንም አንድ ኢትዮጵያ የምትባል ሀገር ትኖረናለች። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። የእግዚአብሔር ፈቃድ ይሁን። አመሰግናለሁ። መልካም የትንሳኤ በዓል እንዲሁም ለመላው ኢትዮጵያ ህዝቦቻችን መልካም የሰላም ዘመን ያድርግልን እላለሁ። አሜን። ቄስ በሪሁን መኮንን፣ የሜሪላንድ መድኃኔ ዓለም ወንጌላዊት ቤተ ክርስቲያን ቄስ። ለመላው የኢትዮጵያ ህዝብ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ የእግዚአብሔር በረከትና ረድኤት በዚህ አሁን አገራችን ኢትዮጵያ ባለችበት ሁኔታ ከስከ ዛሬው በተለየ ሰላም የሚያስፈልግበት ሁኔታ ላይ እንዳለን ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤተሰብ ለግለሰብ የሀገር ሰላም ሁሉ ባለቤት እርሱ ነውና፣ ስለዚህ ከመቼውም ጊዜ ይልቅ አሁን ለእኛ ለኢትዮጵያውያን ይህ ያሁኑ ፋሲካ ትርጉም ያለው ፋሲካ እንዲሆን ሁላችንም በጌታችን በኢየሱስ ክርስቶስ የተሰጠንን የትንሣኤ ኃይል የፍቅር የአንድነት ኃይል አጥብቀን እንድንይዝና ለሕዝባችንና ለምድራችን ይህንን የሰላም ረድኤት እንድናዳርስ ማሳሰብ እፈልጋለሁ። እግዚአብሔር መላው የክርስትና እምነት ተከታዮችን እንዲሁም ህዝባችንን በሙሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ረድኤትና ቸርነት ይድረሳችሁ ማለት እፈልጋለሁ። እጅግ የተከበራችሁ አባቶች ስለ በረከት ቃላችሁና ስለ ትንሣኤ መልእክቶቻችሁ አብዝተን እናመሰግናለን። ቃለ ሕይወት ያሰማልን። አሁን የደመረ ለገሰን አውድ ዓመት እንጋብዝ። አንተ እንዴት ደስ ይላል! ዘመን ከዘመን አውድ ዓመቱ አውድ ዓመቱ በተለዋወጠ ቁጥር ወናው ተቈልቶ ጠላውን ቀርቦ ጠጁ ዳቦ ተቈራርሶ፣ እሰይ እናቴ እንኳን አደረሳችሁ አረግቡ say say በአካባቢው ያሉ ዘጋቢዎቻችን የበዓሉን ሰሞን ስሜትና የገበያዎች ውሎ እየተዘዋወሩ ተመልክተዋል። ሰውም አነጋግረዋል። የብዙ ሰው ሀሳብ ዘንድሮ ሁሉም ነገር ጨው ሆኗል የሚል ይመስላል። እስኪ ከደሴ እንነሳ። እዚያ መፍን አድራጊያለ የዘንድሮ የፋሲካ ገበያ ምንም እንኳ ከፍተኛ ዋጋ ልዩነት ቢስተናገድበትም ድምቀቱ አልደበዘዘም። ደሴ የፋሲካን በደስታ ለመቀበል በነዋሪዎቿ ሽርጉድ፣ በሸማቾቿ ግርግር፣ በሻጮቿ ሁካታ በዓል በዓል ሸትታለች። በተለይ ለበዓሉ አስፈላጊ የሆኑ የምግብና የቅመማ ቅመም አይነቶች በየአይነቱ ቀርበዋል። ከሽንኩርት እስከ ዝንጅብል፣ ከጥቁር አዝሙድ እስከ በርበሬ፣ ከእንቁላል የሌለ የለም። ለጥምቀት ያልሆነ ቀሚስን የተረተ፣ ለፋሲካ ያልሆነ ጥሪት ማለት አይቀርም። ሸመታ ላይ ያገኘናቸው ናቸው አስተያየት ሰጪዎች፣ እንደ አቅማችን በዓሉን በዓል ለማስመሰል እየጣርን ነው ብለዋል። የዘንድሮ የፋሲካ የትንሣኤ በዓል ገበያን በተመለከተ ሽንኩርት 23ም 22ም ይላሉ፣ ግን ቀለል ያለ 22 ይሸጣል። በግ እስከ 4500 ድረስ፣ ጤፍ 2600፣ መካከለኛ ጤፍ፣ ነጭ ጤፍ እስከ 3ሺ ብር ድረስ ይላሉ። አነስ ያለ ዶሮ 250፣ እንደው መቼም እንዲህ ያለ ያበሻ ዶሮ 350 ይሸጣል። የፈረንጅ ዶሮ ትልልቁ 4 አራ 50 እስከ 500 ብር ድረስ ይሸጣል። كارلفوت فوت يا أنصار የዘንድሮ ገበያ ሲነጻጸር በጣም ጨምሯል። ገበያው በጣም ውድ ነው። በተለይ ዶሮ ላይ እንቁላል ራሱ አራት አራት ብር ነው የሚሸጥ አንዱ እንቁላል። ትንንሽ ትንንሽ ደግሞ እንቁላል ደግሞ ሶስት ከሰባ ሶስት ከሰማኒያ ይሸጣሉ። እና ከአምናው ዘንድሮ በጣም ውድ ነው። ምንድነው ምክንያቱ ያስባሉ? እኛ ምክንያቱን እንግዲህ ምን እናቃል። ዘንድሮ የእንስሳት ሽያጭ የተጋነነ የዋጋ ልዩነት እንዳለው ብዙዎች ይናገራሉ። በእንስሳት ገበያ ላይ የአቅርቦት እጥረት መኖሩን ተዘዋውሬ ባየኋቸው የደሴ ከተማ ገበያዎች ላይ ለመታዘብ ችያል ያለው ከዚህ በተጨማሪ እንደ ከዚህ ቀደሙ አርሶ አደሯ እንስሳቶችን ወደ ገበያ ይዞ የመምጣት ልምዱ ተቀዛቅዟል። ከቤት ስነሳ ሁለት ሺ ብር ነበር ይዤ የወጣሁት። እንደምታየው ገበያው በጣም ከባድ ነው። ለእንደኛ አይነት ሰው ደግሞ በአሁኑ ሰዓት ሁለት ሺ ብር ይዘን እንትን ስንል በግ እንደምታየው ውድ ነው። በአሁኑ ሰዓት ሶስት ሺ ብር ይላል እስከ አምስት ሺ ብር ነው። እኛ ያው አቅማችን ስለማይችል ዶሮም ገስ እየሞከርክ ነው ግን በጣም አዳጋች ነው። ካላገኘ እንግዲህ የተቻለን ያ ዶሮን እንቁላልም ይዘን ወደ ቤታችን ለመሄድ ነው። አንዳንድ ነጋዴዎች የእንስሳት መኖ አቅርቦት እጥረት፣ አርሶ አደሩ እንደ ከዚህ ቀደሙ እንስሳቱን በተመጣጣኝ ዋጋ አለማቅረቡ ለገበያ ዋጋ መናር ምክንያት እንደሆነ ተናግረዋል። ይህ በእንዲህ እንዳለ በዓሉ ፍጹም ሰላማዊ በሆነ መልኩ እንዲከናወን የጸጥታ ኃይሉ አስፈላጊውን ቅድመ ዝግጅት ማድረጉን በክልሉ ፖሊስ ኮሚሽን የማህበረሰብ አቀፊ ወንጀል መከላከልና የመንገድ ላይ ትራፊክ ቁጥጥር ዘርፍ ኃላፊ ምክትል ኮሚሽነር ጌትነት ሽፈራው በስልክ አነጋግሬያቸው ገልጸውልኛል። በአማራ ክልል በሁሉም ዞኖች የቅድሜ ወንጀል መከላከል በበዓሉ ሰዓት ላይ የሚደረጉ በገበያ ላይ የሚደረጉ በተለያዩ የመገበያያ ቦታዎች፣ በተለያዩ የመዝናኛ ቦታዎች ላይ የሚደረጉ በርካታ ህብረተሰብ ከቤተሰቡ ጋር የሚገናኝበት ትልቅ በዓል ስለሆነ ይህንን አስመልክቶ በህብረተሰቡ ዘንድ ሊደርሱ የሚችሉትን ነገሮች ቅድሜ በቅድሚያ የመከላከል ስራ ለመስራት በመከላከሉ በኩል ለአማራ ክልል ሊመሩበት የሚችል ፕላን ወርዶ በዛ አይነት መልኩ በተሽከርካሪ፣ በእግር በተለያዩ መልኩ የፓትሮል የቁጥጥር እያንዳንዱን ስራ የሚሰራበት ሁኔታ አንድ። በሁለተኛው ደግሞ ከመንገድ ትራፊክ ፍሰት ጋር ተያይዞ የትራፊክ አደጋ እንዳይደርስ፣ ያው በበዓል ሰዓት ይታወቃል፣ በርካታ ተሽከርካሪዎች ከቦታ ቦታ የሚንቀሳቀሱበት የንግድ ተሽከርካሪዎች ደግሞ ለንግድ ስራቸው ከቦታ ቦታ በከፍተኛ የሆነ እንቅስቃሴ የሚታይበት ሁኔታ ስለሆነና በሰውም በተሽከርካሪም ከፍተኛ የሆነ የትራፊክ ፍሰት የሚኖርበት ወቅት ስለሆነ በዚህ ወቅት ላይ የትራፊክ አደጋ ደርሶ በሰው ህይወትና ንብረት ላይ ጉዳት እንዳይደርስ በርካታ ተሽከርካሪ ቁጥጥር ትራንስፖርት ሊያደርጉ የሚችሉ ከመንገድ ትራንስፖርት ጋራ የጋራ በማድረግ እግረኛ ትራፊክ ፖሊሶች፣ ሞተረኛ ትራፊክ ፖሊሶች እና እንዲሁም አደጋ መርማሪ የጋራ በማድረግ የጋራ ፕላን አዘጋጅቶ በማሰማራት በዓሉ በዚህ አይነት መልኩ እየተካሄደ ያለበት ሁኔታ ነው ያለው። በተለይ በምስራቅ አማራ አካባቢ ተፈጥሮ የነበረው አለመረጋጋት ተስተካክሎ ህዝቡ በዓልን በፍጹም ወንድማማችነት ለማክበር መዘጋጀቱን አድንቀዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። እናመሰግናለን መስፍን። ሐዋሳ ላይ ዮናታን ዘብዴዎስ ይጠብቀናል። በሐዋሳ ከተማ የፋሲካ በዓልን ተከትሎ ለበዓሉ በእጅጉ የሚያስፈልጉ ምርቶች ላይ የዋጋ ጭማሪ መታየቱን ነው ሸማቾች የሚናገሩት። ጭማሪ ታይቶባቸዋል የተባሉት እንደ ጤፍ፣ ቅቤ፣ ፍየል፣ በግና እንቁላል እንዲሁም ዶሮ ያሉ ምርቶች ናቸው። ነጋዴዎችም የተጋነነ ነው ባይሉትም የዋጋ ለውጥ መታየቱን ያምናሉ። አንድ መጠነኛ ዶሮ ከ200 እስከ 250 የተሸጠ ሲሆን ትልቅ የሚባለው ዶሮ ከ350 እስከ 500 ብር ተሽጧል። ከ100 እስከ 150 የተሸጡና የተለወጡን ዶሮዎች አልጠፉም። ከባለቤታቸው ከሰው ጋር ሲስማምቱ ያገኘናቸው ናቸው። አቶ እያሱን ድርስ በሰባት መቶ ብር የገዟቸውን ሁለት ዶሮዎች ዋጋቸው ውድ ነው ብሏል። ዶሮ በጣም ተወደ። ይህ ዶሮ እንደምታየው ከሆነ 3 ብር የተገዛው ከአምናው ሲታይ በጣም ትንሽ ጨምሯል ማለት ነው። ሁሉም ነገር ጨምሯል። በከተማው የሰንጋ በሬ ዋጋ ጭማሪ ማሳይቱን የተናገሩት በቤተሰብ ለቅርጫ አንድ ሰንጋ በሬ የገዙና የቅርጫው ሰብሳቢ የሆኑት አቶ አበራ ያቶ ናቸው። መካከለኛ የሚባለውን አንድ ሰንጋ በሬ በ20 ሺህ ብር መግዛታቸው ነው የገለጹት ትልቅ የሚባል ሻኛው አይነ ገብ የሆነም ሽንጡ የገዘፈ አንድ ሰንጋ በሬ በዋሳ ከተማ 30ሺ ብር ተሽጧል የበግና የፍየል ዋጋም ጭማሪ ያሳየ ሲሆን አንድ ትልቅ የሚባል ፍየል ከ4500 እስከ 5500 ብር ተሽጧል አንድ ምኩት በግም የዋጋ ጭማሪ ያሳየ ሲሆን በአማካይም አንድ ትልቅ በግ ከ5500 እስከ 6600 ብር ተሽጧል ተለውጧል። በሌላ በኩል ንጹህ ቅቤ 350 ብር የተሸጠ ያሉን ወይዘሮ ብርቱካን መደሮቻ ናቸው። በእሳቸው እይታ ግን ከተወሰኑ ቁሳቁሶች ውጪ የፋሲካ ገበያ ዋጋ ከአምናው የተሻለ እንደሆነ ነው የሚናገሩት። ዛሬ ትንሽ ጨምሯል። አራት መቶ እስከ 350 ጨምሯል ብለን የምናስበው ነገር ቢኖር ቅቤ ነው። የህል ነጋዴ የሆኑት መሐመድ አስን የጤፍ ዋጋ ለውጥ ማሳየቱን ነግረውናል። እንደ የጥራታቸው መጠን አንድ ኩንታል ጤፍ ከ2700 ብር እስከ 3000 ብር እየተሸጠ መሆኑም ገልጸዋል። የዶሮ ነጋዴ የሆኑት አቶ አሸናፊ ንጉሰ በበኩላቸው በእጃቸው ያሉ ዶሮዎችን ከሁለት መቶ እስከ 350 ብር እየሸጡ መሆናቸውን ተናግረዋል። በአሸናፊ አተያይ የዘንድሮ የፋሲካ የዶሮ ዋጋም ቀንሷል። ቀይና ነጭ ሽንኩርት እንዲሁም ሌሎችም ቅመማ ቅመሞችም ከ5 ብር እስከ 30 ብር እንደየአይነታቸው አይነታቸው የዋጋ ጭማሪ ማሳየታቸውን ቪኦኤ ያነጋገራቸው ነጋዴዎችና አሸማቾች ተናግረዋል። የድላ ከተማ ነጋዴዎችና አሸማቾችም በፋሲካ ገበያ መጠነኛ ጭማሪ መታየቱን ነው የሚገልጹት። ወይዘሮ መስከረማ ለው ገበያ ውስጥ በዓል በዓል የሚሸት ነገር አለው። ሰውም እየተገበያየ እንዳቅሙ ፈልግ የመጣኋቸው ነገሮች አሉ ገዛለው ብዬ። ግን ጭማሪዎች አሉ። ለምሳሌ ቅቤ 300 ብር የነበረ እስከ 320 የሚባልበት አለ። እንደገናም ደግሞ ሽንኩርት ነው 60 የነበረው ሰባ የሚባልበት አለ። በአትክልት ንግድ ስራ የተሰማሩት አቶ መኩሪያ ታደሴ የዋጋ ጭማሪ የተፈጠረው ከምርት እጥረት ጋር የተያያዘ መሆኑን ተናግሯል። የፋስካ ገበያ ሁኔታን አስመልክቶ ሀሳባቸውን ያጋሩን ገበያተኞች ለቤተሰቦቻቸውና ለክርስትና እምነት ተከታዮች ሰዎች መልካም ምኞታቸውን ገልጸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም። ዮናታንን እናመሰግናለን። ድሬዳዋስ ምን መስላ ሰነበተች? ምን ምን ትላለች? አዲስ ቸኮል ከድሬዳዋ? በድሬዳዋ የሃይ ስኩልና የዋበሪ የእንስሳት መሸጫዎች ወይም ጀላባዎች ላይ ተዘዋውሮ እንደተመለከት ነው። በበሬና መሲና ላም ላይ ከፍተኛ ጭማሪ መኖሩን ሸማቾችና ሻጮች ገልጸውልናል። ፍየል ገዝተው ሲመለሱ ያገኘ ናቸው አቶ ሚሊዮን የተባሉ ሸማች እንዲህ ብለውን ነበር። ከድሮ እንግዲህ በተሻለ መጠን ፍየሎች ቢገቡም ዋጋ ጭማሪ ይታያል። ምክንያቱም ባናውቀውም ምናልባት አመት ባ ሊሆን ይችላል። ጭማሪ የገበያ ጭማሪ አለ። ይህንን 18 ነው የገዛለት በመስሪያ ቤት ቅርጫ ለማረድ በሬ ገዝቶ ሲሄዱ ያገኘ ናቸው አቶ ጸጋዬ መላኩ የተባሉ ሸማችም እንዲህ ይላሉ። ለአመት በዓል የሚሆን በሬ ልገዛ ነበር የመጣሁት ለቅርጫ የሚሆን እዚ አማካኝነት አሁን ገዝቼ ወደ ቤት ልክ ያለ ስንት ሀያ ስምንት ሺህ የዛሬ አመት ወደ አስራ ሰባት ሺህ ብር ነበር የገዛሁት አሁን ግን በሀይል ተወዷል። ደላሎችና ሻጮችም ይህንኑ የሸማቾች ሀሳብ ይጋራሉ። ሀብታሙ ትኩ ባለው ስራ ድርሻ ደላላ ነው። እንዴት ነው? የዛሬ ገበያ ቆንጆ ነው። ትንሽ በከብት ላይ ጭማሪ አለ። የዛሬ ዓመት የተሸጠው ከብት ዛሬ 28 ነው። ከፍተኛ በቃ ግን ቅናሽ ነው። አምና 18 20 ነው። ትልቅ ወሬ አሁን ትልቅ ወሬ በጣም ጭማሪ ያለው የፍየል ግን መለስተኛ ነው። ከስንት እስከ ይገኛል ፍየል? ከሺህ ጀምሮ እስከ ስድስት ሺህ ብር ይገኛል። በድሬዳዋ ከሳምንት በፊት ጀምሮ ከ240 እስከ 280 ብር በኪሎ ይሸጥ የነበረው አንድ ኪሎ ስጋ ለፋሲካ 400 ብር ሊገባ ነው ተብሎ ሲናፈስ ነበር። ይህንን ከማረጋጋት አንጻር አስተዳደሩ የከተማዋን ስጋ ቤቶች ባለቤቶች ትናንትና አሰብስቦ እንደነበር የንግድ ጽሕፈት ቤት ኃላፊ የሆኑት አቶ አመድ አብደላ ለቪዮ አስታውቀዋል። እንደ አቶ አመድ ገለጻ የስጋ ቤቶቹ ባለቤቶች በዓሉን የከተማዋን ነዋሪ በደስታ እንዲያከብረው እንጂ የተጋነነ ትርፍ ልናተርፍበት አንፈልግም ብለው መስማማታቸውን በበሬ ላይ ከታየው ከፍተኛ ዋጋ ጭማሪ አንጻርም በኪሎ ስጋ ላይም አስቀድሞ ከነበረው ዋጋ አንጻር ውስን ጭማሪ ሊደረግ እንደሚችል አራት መቶ ብር ግን እንደማይገባ ለማወቅ ተችሏል። በቀፊራ ገበያ ባደረግነው ነው መልከታም የዶሮ ህመም ገብቶ እየሞቱ ነው በሚል በዶሮ ዋጋ ላይ አምና ከነበረው አንጻር ከመቶ ብር ያላነሰ የዋጋ ጭማሪ መታየቱን አንድ ዶሮም ከመቶ ሃምሳ እስከ አራት መቶ ብር እንደሚሸጥ ሸማቾችና ሻጮች ለቪ ያስታውቀዋል። ቲማቲምና ሽንኩርትም የዋጋ ጭማሪ ከታየባቸው ምርቶች መካከል ናቸው። አራት ኪሎ የሚይዘው አንድ ሳን ቲማቲም ከ80 ብር እስከ 120 ብር መሸጡን ከሳምንት በፊት ግን ዋጋው ከ50 እስከ 60 ብር እንደነበረ ሻጮች ለቪ ያስታውቀዋል። ሽንኩርት ላይም ተመሳሳይ የዋጋ ጭማሪ መኖሩን የተገለጸው ቄጤማም ከፍተኛ የዋጋ ጭማሪ ካሳዩ ምርቶች መካከል ነው። ባዘቦት ገበያ አምስት ብር ይሸጥ የነበረው ቄጤማ አሁን ሀያ ብር እየተሸጠ መሆኑ ሻጮች አስታውቀዋል። በሌሎች ምርቶች ማለትም በበርበሬ ቅመማ ቅመም፣ እጣንና የመሳሰሉት ላይ ግን በዓሉን ተንተርሶ የተደረገ ምንም አይነት ጭማሪ አለመኖሩን ይህ ያረጋግጧል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ እናመሰግናለን። አዲስ በገበያው መሃል አምሳል ምትኬን ይዘን አረፍ እንበልና ደግሞ ወደ ሌሎቹ ጎራ ጎራ እንላለን። ፖድካስትም ድምጽ፣ ራዲዮ ጣቢያ የሚተላለፍላችሁ የትንሣኤ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በአስራ ዘጠኝና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ጺዮን ግርማና ሶሎሞን አባተንን አብረናችሁ ያለ ነው። ወደ ገበያውና የበዓል ስሜት መልእክቶችን እንመለስ። ሙሉጌታ አጽባሃ መቀሌላለ አለ የ2011 ዓ ም የትንሣኤ በዓል ምክንያት በማድረግ በመቀለ ከተማ ያለው የበዓሉ ድባብና በተጨማሪ ደግሞ ለበዓል ድምቀት የሚያስፈልጉ የተለያዩ ግብይቶችን አስመልክቶ በመቐለ ከተማ ሰዎችን አነጋግር ያለሁ። የአመቱ በዓል ድባብ ያው እንግዲህ እንደምታየው ከዋጋ ንረቱ ጋር ተያይዞ ትንሽ የተቀዛቀዘ ይመስላል። በተረፈ ያው የበዓሉ አጠቃላይ በባህላዊ መልኩ አንዳንድ ነገሮችን እንደምናየው በግ መግዛት፣ ዶሮ መግዛት፣ ገበያ ወደዚያ መሄድ ምናምን፣ ሁኔታው በጣም ደስ ይላል። በሌላ አንጻር ስታየው ደግሞ የዋጋው ንረቱ ትንሽ ድባቡን አቀዝቅዞታል ብዬ አስባለሁ። በጣም አመሰግናለሁ። በዓሉ በጣም ደስ ይላል። ለበዓል ወደ ቤተሰብ መጥተናል። ሁላችንም ተሰባስበናል። ገበያው በጣም ደስ ይላል። ከተማው ደስ ይላል። ያለው ድባብ በሙሉ ደስ ይላል። ከዋሽንግተን ዲሲ ነው የመጣሁት። በዓሉ ያው በጣም ደስ ይላል። ኦልሞስት አንድ ሳምንት ሆኖኛል። የስቅለት በዓሉም የሕማማቱም የአመት በዓሉም ሽሩ ጉዱ በጣም ደስ ይላል። ያው ከጠበቁት በላይ አግኝቸዋለሁ። ብዙ ጊዜ ቆይቻለሁ። ከሀገር ከወጣሁኝ ናፍቆቱም አለ ድባቡም የቤተሰብ ናፍቆትም አለ። ደስ ይላል በጣም። ከስምንት ከአስር ወር በፊት መጥቻለሁ፣ ግን የፋሲካ ይሄ የመጀመሪያ ጊዜ ነው፣ ከሰባት አመት በኋላ ነው። ህዝቡም ደስ ይላል። ሸር ቡዱም ያው ትንሽ አንዳንድ ጫን አለ፣ ግን ደስ ይላል። የበዓሉ ድባብ በጣም ደስ ይላል፣ ሞቅ ያለ ነው፣ ግን ገበያው ትንሽ ወደድ ብሏል። ዶሮ ደና ናቸው፣ በጎች ግን በጣም ተወዷል። የበዓሉ ድባብ ከተማው ያለውን ምን ይመስላል? ደስ ይላል፣ በጣም ደስ ይላል። የዋጋው ነው እንጂ መምረጥ ትችላለሁ እኮ። አቅርቦታል ከነበረው ትንሽ ቀንሷል። እንደነበረው አይደለም፣ ግን አሪፍ ነው። ሰውም እየገዛ ነው። በጣም ቆንጆ ነው። የተለያዩ ስጦታዎች አሉን እና አበባ ናቹራል ፍላወሮችም አሉን። ባዝ እና የተለያዩ አሻንጉሊቶችን ፖስት ካርዶች አሉን። እነዚህ እየሸጥን ነው። የሚገዙ አሉ። እንደ ድሮ አልነበረም። ምክንያቱ ትንሽ አሁን እንደ ሁኔታው ቀዝቅዘዋል። አሁን ትንሽ አልተረጋጋም ሰው ለዛ ነው። ምክንያቱ አይታወቅም። መርካቶም ሂደን እቃ አተን ነው የመጣ ነው። እና እነዚህ ነገሮችም አሉ። ግን እግዚአብሔር ይመስገን እየሰራን ነው። በግና ፍየሎች እየሸጡ ያገኘዋቸው ነጋዴዎች ሰዎችም ሲናገሩ ከደስ ዙሪያ ወረዳን የመጣሁት በጣም ቆንጆ ነው፣ አሪፍ ነው። ግን ትንሽ ጨመር አድርጎብናል ዋጋ ትንሽ ናር ብሏል እንጂ በጣም አሪፍ ነው። መልካም በዓል ይሆናል። ትልቁ እስከ 8 ሺህ ብር ተሽጧል። መካከለኛ አራት ሺ ብር፣ መጨረሻ 3 ሺ ብር ነው። የበጋ ብዙም አይደለም። ያው እየተደበቅ ነው እንደገና መንገራይን በብር እየተገዛ እየተ እንትን እያለ ነው የመጣ ነው እንጂ ብዙም አይደለም። መረጋጋት ብዙም አይደለም። ግን አሁን እኳ ታሁን ቀደም ደህና ነው ቢሆንም ያው እንደዚህ ለወጣቱ ለምኑ፣ በብር በምን እየተገላገልን ነው የምንመጣው እንጂ አሁን ድሮ እየተደጋጋ ነው አብረን እንኳ አደረሰ። ገበያ በጣም ቆንጆ ነው፣ እንደ ድሮ አይደለም፣ በጣም ትንሽ ተወደዋል። ድሮ እዛ ሄደን እናምጣ ነበር፣ አሁን ግን ራሳቸው ነው የሚያመጡት። በስራቱ አደጋ ወደዛ እንሄድም፣ ለዛ ትንሽ ገበያው ጨመር አድርገዋል። በበች ከሶስት ሺህ እስከ አምስት ሺህ መካከለኛ ሶስት ሺህ ተለቅ ያለ ደግሞ አምስት ሺህ ለአመቱ። እንኳን አደረሳችሁ፣ ለሁሉም ኢትዮጵያ ህዝብ እንኳን አደረሳችሁ። እንኳን አብረን አደረሰን ሰላም። በዚህ አጋጣሚ ደግሞ ለመላው ኢትዮጵያ ህዝብ እንኳን ለፋሲካ በዓል አደረሳችሁ ማለት ፈልጋለሁ። በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ። አገራችን እንግዲህ ሰላሙን ያምጣልን፣ ነገሮች ተረጋግተው ወደ ቀደም ለነበረበት ሁኔታ እንዲመለስ ምኞቴ ነው። እንኳን አደረሳችሁ ለመላው ኢትዮጵያ ሕዝብ እምነት ተከታይ ክርስቲያን እንኳን አደረሳችሁ እንላለን። አገራችን ኢትዮጵያ ደግሞ ሰላም እንዲያረግልን ጸሎታችን እናደረጋለን። ትግራይ ሰላም ነው የሚፈልገው እንጂ ሌላ ምንም አንፈልግም እና አገራችን ኢትዮጵያ ሰላም ያርግልን። ጾማችን እያለቀ ነው። አመት ባላችን የደስታና የፍሳሀ ያርግልን ይህንን ፕሮግራም ለሚከታተሉ በሙሉ እዚህ ሬዲዮ አድማጮች እንኳ አደረሳችሁ። ዘመኑ የሰላም የጤና የብልጽግና እንዲያደርግልን በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች ለማስተላለፍ እፈልጋለሁ። ለአሜሪካ ድምፅ ሙሉጌታ ጽብሀ መቀለም ሙሉጌታን እናመሰግናለን። የአምቦ ዩኒቨርሲቲ ፕሬዚዳንት ከተማሪዎች ጋር የትንሣኤን በዓል አከበሩ ይላል ናኮር መልካ ከዚያው ናኮር የአምቦ ነዋሪዎችንም አነጋግሯል። የአምቦ ዩኒቨርሲቲ ዋናው ግቢ የተማሪዎች መመገቢያ አዳራሽ በዓሉን በሚገልጹ ጥቅሶች አበቦችና በተጎዘጎዘው ቄጠማ አሸብርቋል። ተማሪዎቹም የተዘጋጀላቸውን የበዓል ምግብ ሊቋደሱ ተሰልፈዋል። ከተሰላፊዎቹ መካከልም የዩኒቨርስቲው ፕሬዝዳንት ዶክተር ታደሰ ቀና አንዱ ናቸው። ከተማሪዎቹ ጋር በመሆን በዓሉን ማክበር ምን አይነት ስሜት እንደሚፈጥር ለአሜሪካ ድምፅ ገልጸዋል። በዓሉ ሲከበር መዘንጋት የለበትም የሚሉትንም አሳስበዋል። በቅድሚያ ለመላዊ ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ ማለት እፈልጋለሁ። እንደምታየው ይህም በዓል እንግዲህ ልጆቻችን ከቤተሰብ ተለይተው ነው እኛ ጋር የሚያከብሩት እና ልክ ቤተሰብ ለቤቱ ማድረግ የሚችለውን ሁሉ በማድረግ ነው በዓሉን እያከበርን ያለ ነው። እኛም በመሀላቸው ተገኝተን ደስ የሚል ስሜት ነው ያለው። እንግዲህ ያው እንደዚህ ትላልቅ በዓላትን ስናከብር ብዙ ደግሞ የተጎዱ ሰዎች አሉ፣ በልቶ ማደር የማይችሉ ሰዎች አሉ እና እነሱንም እያሰብን መሆን እንዳለበት ለመላው ክርስትና እምነት ተከታዮች እንዲሁም ለመላው ኢትዮጵያ ሕዝብ ማስተላለፍ እፈልጋለሁ። በመመገቢያ አዳራሹ ያገኘኋቸው ተማሪዎችም በዓሉን በማስመልከት ያሉኛለ ማማሩ ማማሩ ገበያው ባሉ እንግዲህ ከትናንት ጀምሮ ቤተ እግዚአብሔር ቆመን እንዲህ ስናገለግል ያደር ነው። በጣም አሪፍ ነገር ነበረ። ከዛም በግቢያችን ሌሊት ዘጠኝ ሰዓት አካባቢ በዩኒቨርስቲው ተዘጋጅቶ እንዲሁ ሌሊት ጾም ፈተናል። ሙሉ ወርቅ የተንሳኤ በዓል ማለት በተለይ ለክርስትና እምነት ተከታዮች በአምቦ ዩኒቨርሲቲ በጥሩ ሁኔታ እያሳለፍን እንገኛለን። እና አስመጋቢዎቹ በዚህ በዩኒቨርሲቲ ያሉ በጣም አሪፍ ናቸው። በአሪፍ ሁኔታ እያስተናገዱን ይገኛሉ። ያው ማሳሰብ ንፈልገው መልእክት ለመላው የክርስትና እምነት ተከታዮች በዓሉን የሰላም እንዲያደርግላቸው። ስሜ ጣፈጠው ወንድማገኝ ይባላለሁ። በዓሉ በጣም ጥሩ ሁኔታ ሲከበር ነው ያደረው። የተማሪ አስተባባሪ ያሉ ስታ በሰላም እንደተጠናቀቀ ነው። ደስ የሚል ነው የነበረው። የዛሬ በጣም ያምራል ልዩ ሆኖ ነው የሚታየው እንደ ክርስቲያኖች በሙሉ እና ያው በጣም ያምር ነበር ከአስመጋቢዎች መካከልም ወይዘሮ ዘነበች በፍቃዱ በዚህ በዓል ተማሪዎቹ ቤታቸው እንዳይናፍቃቸው ለማድረግ እንደሚተጉ አጫውተውኛል። ትንሳኤ በጣም ደስ ይላል። በጣም የሚያምር ነው ደስ የምል ነው። እኛ የምናሳልፈው እዚህ ነው ልጆቻችን ጾም ለማስፈታትም አሁንም ደግሞ ቀን ምሳ ላይም ደግሞ ለነሱ እዚሁ ሆነን ሰርተን ነው የምናበላቸው። ቤታችን አናስብም። ዛሬ ምን አይነት ስሜት አለው ይሄ ነገር? በጣም እኔ በበኩል በጣም ደስ ለኛል። ለየት ያለ ስሜት ነው የምሰማኝ እኔም የተለያዩ ልጆችም የተለያየ ዩኒቨርሲቲ ላይ ነው ያስመረቅኳቸው። ያ ስሜት ውስጥ ስላለ ለልጆቹ ያለች ፍቅር በጣም ከፍ ያለ። ተማሪ ማለት ቤተሰብ ጥሎ የመጣ ነው። እዚህ ጋር ከእግዚአብሔር በታች ለተማሪ እኛ ነን ቤተሰብ። ስለዚህ አሁን የእኛን ትትን እብት ቤተሰብን ፋሲካ ብለን ያንን ሳናስተካክል ለተማሪ የምንመጣውም ለዛ ነው። የበዓል ገበያንም አስመልክቶ የዋጋ ጭማሪ መኖሩን ተናግረዋል። ገበያ ወጣ ያለ ነው። ዶሮ እንኳን ትላንት ለራሴ ለቤቴ ሊገዛ ሲወጣ አራት መቶ ሀምሳ ነው። በግ እስከ ሶስት ሺህ እስከ ሁለት ሺህ ሀምሳ ነው። እንቁላል አምስት ብር ስድስት እስከ አምስት ከሀምሳ ነው። ከዱሮ ጨምሮ ብናል የአምቦ ነዋሪው አቶ እንዳልካቸው ሶሪ ምንም ያህል የዋጋ መናር ቢታይም በዓሉ በሰላምና ፍቅር መከበሩ ያስደስታል ብለዋል። ያስተላለፉት መልእክትም አላቸው። የገበያ ሁኔታው ትንሽ ዘንድሮ ምረት አለው ትንሽ ምን ተወደደ። አሁን ለምሳሌ እንቁላል ከዚህ በፊት አራት ወር የነበረው አምስት ወር ሆነዋል። በግ አሁን ለምሳሌ አነስተኛ በግ የምትገዛው እስከ ሺ ድረስ ነበረ ሺ አምስት መቶ ሺ አራት መቶ እስከዛ ድረስ ይለዋሉ። ጣሪያው እስከ አምስት ሺ አለ በግ። አሁን ለምሳሌ ስጋ ገዛለሁ ብለህ ብትሄድ መቶ ሰባ መቶ ሰማንያ የነበረው ዛሬ ሁለት መቶ ሀምሳ ይላል ኪሎ። አጠቃላይ ሁኔታው ምን ይመስላል? ባህሉ ባህሉ በጣም ደስ ይላል። ሁሉ ነገሩ ደስ ይላል። ያለው ድባብም ከሰው ፊትም እራሱ የምታነባቸው ነገሮች መልካም ነገር የምታነበው በዓሉ መከበር ያለበት እንግዲህ በሰላም በፍቅር በአንድ በአንድነት ከዱሮ በበለጠ ህብረታችን አጠናክረን በፍቅር በዓሉን ማሳለፍ መልካም ነው። በዛውም ደግሞ ቢቀጠል ጥሩ ነው ብዬ እመኛለሁ። ነይ ለአሜሪካ ድምፅ ናኮር መልካ ካምቦ። እናመሰግናለን ናኮር። ወደ አስመራ ደግሞ ጎራን በልስኪ፣ እዚያው ገበያው ምን ይላል? ሰውስ ምን ይላል? ሁሉንም ብርሃነ በረሀ አይቷል፣ አነጋግሯል። የትንሣኤ በዓል በኦርቶዶክስ ተዋሕዶና እና በካቶሊክ እምነት ተከታዮች ዘንድ ትልቅ ቦታና ትልቅ ትርጉም ያለው ክቡር ሃይማኖታዊ በዓል ነው። ምእመናኑ ሀምሳ አምስት ቀናትን በጾምና በጸሎት የሕማማትን ሳምንት ደግሞ በጾምና በስግደት አሳልፎ የጾሙ ማሳረጊያ ላይ ደርሰዋል። ሰው የትንሣኤን በዓል በደስታና በደመቀ ሁኔታ ለማክበር ላይታች ሲል ብሏል። የአስመራ ከተማም በቀዝቃዛና ደመናማ የአየር ሁኔታ ታጅባ ውላለች። በጾሙ ምክንያት ተገድቦ የነበረው የሰዎች እንቅስቃሴም ከወትሮው በተለየ ቁጥሩና ብዛቱ ጨምሮ በየቤቱ የቀረ ሰው የሌለ እስኪመስል በየጎዳናው ሲንቀሳቀስ ከመኪናዎቹ ብዛትና እንቅስቃሴ ጋር ተደማምሮ ግርግሩና ትርሙሱ ትልቅ የትራፊክ መጨናነቅን ፈጥሮ ብሏል። በዚህ የገበያ ግርግርና ትርምስት ውስጥ ግን ሰዎቹ በፈገግታና በደስታ የእንኳን አደረሳችሁ መልእክቶችን ሲለዋወጡ ማየት የአስመራ ከተማን በዓል በዓል እንድትሸት አድርገዋታል። የነጋዴውና የሸማቹ የገበያ ልውውጥ የተሽከርካሪዎችና ና የሰዎች እንዲሁም የእንስሳቱ ድምፅ አንድ ላይ ተዋህደው የትንሣኤን በዓል የሚያበስር ልዩ የአውደ ዓመት ዜማን ፈጥረው ለበዓሉ ድምቀት ሰጥተውታል። ማይ ተመናይ ተብሎ በሚጠራው አካባቢ የሚገኘው የአስመራ ትልቁ የእርድ እንስሳ መሸጫ በእንስሳዎችና በሰዎች ብዛት ተሞልቶ ሰው እንደየ አቁምና እንደየ ምርጫው የሚፈልገውን ሲገዛ ውሏል ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የትንሣኤ በዓል የጾም መፍቻና የስጋ በዓል በመሆኑ ለእርድ የሚሆኑ እንስሳትን ለመግዛት እንደመጡ ከተናገሩ በኋላ ስለ ገበያውና ስለ በዓሉ ተከታዩን አስተያየት ሰጥተዋል። ሺ አምስት መቶ ሺ አራት መቶ እስከ ሁለት ሶስት ያህል ይበ እናንዴ። ነው ገበያው ታዲያ አዋጭ ነው ወይስ ውድነት አለው? ማ መቼ ይቀራል ይኖራል። ቆንጆ ነው ቆንጆ ነው። ጥሩ ነው። ለሚመጣ አመት ያስቆየን። ገበያ ቦታ ጥሩ ነው ያለው። ገበያ ያው እስከ ሺህ ሦስት ከሺህ አራት ጥሩ በግ እየገዛን ነው። ጥሩ ነው። ጥሩ አውደ ዓመት ያደርግልን። ሰውም ያው ወደ ገበያ ሲገባ በጉን ይዞ ሲወጣ ነው ያለው። በጣም ደስ የሚል ነው። በቃ ጥሩ ገበያ ነው ያለው። በጎች ያልጠበቅን ነው። ያውም ብዙ በጎች አሉ። በቃ ለባላው ዓመት የሚሆን ጥሩ ነው ያለው። እስካሁን ዳጋ ያለ ጥሩ ነው ያለው እንግዲህ፣ መልካም ላም ነው የቅዳሜ ገበያ ጥሩ ነው ያለው። ላም በስድስት ሺህ ብር ገዝተናል። ገበያው ካለው ነዋሪ ሁኔታ ጋር የሚሄድ ነው። ትንሹም ትልቁም እንስሳ ዋጋው ተመጣጣኝ ነው። የበዓሉ ዋዜማም በጣም ጥሩ ነው። ያው የሚያስፈልገንን ተዘጋጅተናል በአጠቃላይ ደስ የሚል በዓል ነው። መልካም የትንሣኤ በዓል እንዲሆንልን ደግሞ እመኛለሁ። እዚያ ሸውዓተን ዘላም ምስ እዋን ክቢረን ትብለን በሬውን ደግሞ በአስር ሺህ ናቅፋ ነው የገዛ ነው። ካለፈው ጋር ሲነጻጸር ዋጋው ትንሽ ተወርዷል። ቢሆንም ደና ነው። በዓሉም ሰላም ነው። ለሚመጣው ዓመት ደግሞ የከርሞ ወደ ገበያ የሚጎርፈው ሸማች ቀድሞ ገዝተው ሲመለሱ ያገኛቸውን ሰዎች ስለ ገበያው ለማወቅ ካለው ጉጉትና በኪሱ የቋጠረውን ገንዘብ መጠን ከገበያው ጋር ለማነጻጸር በየመንገዱ ያገኘውን ሰው ገበያው እንዴት ነው? ስንት ገዛኸው? ስንት ገዛሽው የሚሉ ቃላትን በተደጋጋሚ ሲጠየቅ ገበያ ቀንቶት በጥሩ ዋጋ የገዛው ተኮራርቶ እንዲህ ነው የገዛውት ብሎ ሲናገር፣ የገበያ ዋጋ ያልቀናውም የገበያውን ውድነት ሲናገር ማየትና መስማት አንድ የገበያው ትዕይንት ነው። ብዙም ባይሆን የፈረጠጡ በሬዎችና አላሞች ሰዎችን ሲያሯሮጡና ሲያስደነግጡ ማየትም ሌላው አዝናኝና አስደንጋጭ የገበያው ገጽታ ነው። ሸማቹም የገዛውን እንስሳ ባለመኪናው በመኪና ባለብስክሌቱ በብስክሌት ሌላው ደግሞ በጋሪ ወይ ደግሞ በገመድ እየጎተተ ወደ ቤቱ ሲያጓጉዝ ውሏል። በአጠቃላይ ዛሬ ቅዳሜ ስለነበረው የገበያ ሁኔታ መረጃ ለመስጠት ያህል በሬ ትንሹ ስምንት ሺህ ትልቁ እስከ አስራ አምስት ሺ ናቅፋ ላም ከ3000 እስከ 9000 ናቅፋ በግ ከ600 እስከ 3000 ናቅፋ ፍየል ከ400 እስከ 2500 ናቅፋ ሲሸጡ ውለዋል ሽንኩርት ከ3 እስከ 7 ናቅፋ ለኪሎ ቲማቲም ከ10 እስከ 20 ናቅፋ ለኪሎ ቂቤ ከ200 እስከ 300 ናቅፋ ለኪሎ እንደ ጥራቱና የብቃት ደረጃው ሲሸጡ ውለዋል በዚህ አጋጣሚ ለሁሉም የክርስትና እምነት ተከታዮች መልካም የትንሣኤ በዓል ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርህን እናመስግንና፣ እስኪ ከገበያውም ግርግር ጥቂት እናሳርፋችሁ። በዩናይትድ ስቴትስ የስራ ቦታዎች ልጆቻችሁን ወደ ስራ አምጡ የሚባል አንድ ቀን አለ በየአመቱ። እናም የፈለገ ወላጅ ህጻናት ልጆቹን ወደ የስራ ቦታው ይዞ ይሄድና ስራው ወይም ስራዋ ምን እንደሆነ፣ እንዴት እንደሚሰራው ወይም እንደምትሰራው ከነማን ጋር እንደሚሰራ ወይም እንደምትሰራ የሌሎች ባልደረቦቹ ወይም ባልደረቦቿ ልጆች እነማን እንደሆኑ ያሳያል። ያ ዕለት መስሪያ ቤቱ ሁሉ በልጅ በሩጫ በጫጫታና በገረገር በሰላምታዎችና በአስደሳችና አስቂ የህጻናት ገጠመኞች የተሞላ ነው። ባለፈው ሐሙስ፣ ታዲያ ወደ አሜሪካ ድምፅ መጥተው የነበሩ የባልደረቦቻችንን ልጆች ያዝኩና እንዲያውም ጥሩ አጋጣሚ ነው ስለ ፋሲካ የምታውቁትን አጫውቱኝ እስኪ ያልኳቸው። የኔ ስም ዮሴፍ ዘራርማንተን ይባላል። የኔ ስም ብሩክ ዘራርማንተ ነው ይባላል እኔ መካንኮ ደሜ አባ መካንኮ አጀመ። እሺ ስምሽ ማን ነው አንቺ? እሺ የማን ልጅ ነሽ አንቺ? የጽዬ ልጅ ነሽ። በጣም ደስ ይላል። እንኳን ደህና መጣችሁ። ኦል ኦፍ ዩ ዌልካም ቱ ቮይስ ኦፍ አሜሪካ። ሃፒ ኢስተር። ፋሲካ ማለት ምን ማለት ነው ዮሴፍ? እስኪ ንገረኝ። ፋሲካ ማለት እግዚአብሔር ለእኛ መስቀል የተሰቅለው እና የሞተልን ቀን ነው። እና ስለምን እናከብረዋለን? እና የተነሳበት ቀን ነው ሪስፔክት ለማድረግ ነው አንተስ ፋሲካ እግዚአብሔር ሁለተኛ ላይፍ እንደሰጠን እና እሱ ለእኛ ብሎ ደግሞ እንደሞተል እና ከሶስት ቀን በኋላ እንደተነሳ አውቃለሁ እና ዛሬን የተነሳው ማለት ነው እሺ ስለ ፋሲካ ምን ታውቂያለሽ ለመሆኑ ትንቢት Um a day to celebrate that um we can um, give our sins to God and we don't have to um, worry about our punishments or what's gonna happen. And you could just think that Jesus um, died for our sins so they are washed away. Excellent. Thank you. Thank you. አባታች አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም በደላችንን ይቅር እንደምንል አቤቱ፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይልህ ምስጋና ለዘላለሙ አሜንጎበች አቤኒ ዛሬ እግዚአብሔር እርዳታ አቤኒዘር ፈጥኖ ደርሶልናል። ከፊታችን ያለው ምንም ነገር ትናንት ያደረገው ለዛሬ እምነት ሆኖልናል። ከዚህ ከዚህ ከዚህም የሚበልጥ የጌታ ኃይል ሲገለጽ እና ያለን ግና ምድር ስትሞላ በጌታ ምስጋና በጣም ጎበዞች። Jala Atamiti Kanke no Nati Be Jala Atamiti Kanke Ko no nari Be Can you sing? Twinkle twinkle little okay. Twinkle Twinkle Millow star How I wonder አይኔ መልእክት ለእናማማና አባባ እና ሳራ ታሪኩና ገበያ ካሳ ኢትዮጵያ፣ አዲስ አበባ እኔ የምላቸው ሀፒ ኢስተር እና መልካም ፋሲካ ነው የምላቸው። እኔ ደግሞ ጎ Chachin La akstot Chin and Na Hinook Gabeo and Nashamalis Gabeo no and Dassangaba mamit, uh Mammit and uh Zkar and uh um Amasakina Kazaris Kazi Data Resaching, malcom Fasika. But Amamasagina loan you and Nabrook. Now you go ahead. Happy Easter sir to everyone in the world. Excellent. Thank you very much, all of you. ሁሉም ልጁን አላመጣም እንጂ ይሄ ንግግር እንዴት በሰፋ ነበር። ለማንኛውም እንዲህ ያለ ልጆቻችሁን ወደ ሥራ አምጡ ድንቅ ቀን በየመሥሪያ ቤቱ በየዓመቱ አንድ ቀን ይውላልና፣ ሌሎቹን ደግሞ በመጨው አጋጣሚ በሌሎች ጉዳዮች ላይ ይዤ አስተዋውቃችኋለሁ። ለዛሬ ሁሉንም እናመሰግናለን። እንኳን አደረሳችሁ፣ እደጉ ተመንደጉ እንላለን። አሜን። በፌስቡክ ብዙ ተከታዮቻችን፣ መልእክቶቻችሁን፣ መልካም ምኞቶቻችሁን ተለዋውጣችኋል። እጅግ የተወደዳችሁ አድማጮች በመልካም ንግግሮቻችሁ፣ በፍቅር መልእክቶቻችሁ ቀጥሎ በፌስቡክም በአየሩም በእኛም በኩል እጅግ አድርገን እናመሰግናለን። መልካም በዓልና የጸጋም ጊዜ ይሁን። ለዛሬ ጊዜው በማብቃቱ በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ እያለን በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ኤዮን ግርማና፣ እኔም ሶሎሞን አባተንን መልካሙን ሁሉ እንመኛለን። እስከ ፍጻሜው ታዲያ በበዓሉ ምድር በባዶ አንለቃችሁም። ከእኛ ጋር ስላመሻችሁ እያመሰገንን እስከ ፍጻሜው ከማናልሞሽ ዲቦ አውደ ዓመት ጋር እንተዋችሁ። መልካም ፋሲካ፣ ሰላም